በአቆጻጸር ግዕዝ እንኳን ለሓዱሽ ዓመት አብጽሕና ለመላው ተጋሩ በትግራይና በውጪ ዓለም ላሉት እንዲሁም እንኳን ከዘመነ ወደ ዘመን አሸጋግራችሁ እንደሚታወቀው ሁለት ሺ አስራ ሶስት አመተ ምህረት ትግራይ በኢትዮጵያና ኤርትራ መንግስታት እንዲሁም በአማራ ተስፋፊ ኃይሎች የተወረረችበት፣ ብዙ ግፍ የተፈጸመበት፣ እናቶችና ወጣት ሴቶች የተደፈሩበት፣ ብዙ ንጹሀን ተጋሩ በግፍ የተገደሉበት፣ የግልና የመንግስት ንብረት የወደመበት፣ እንዲሁም ረሃብ እንደ ጦር መሳሪያ የተጠቀመበት በእያንዳንዱ ትግራዋይ አእምሮ ውስጥ እየተቀረጸ አመት ሆኖ ያለፈበት አመት ነበር። መጪው አመት ትግራይ ወደ ቀድሞ ሰላሟ የምትመለስበት፣ ግፈኞች ወደ ፍርድ የሚቀርቡበት፣ ትግራይ ራሷን ችላ ራሷን በራሷ የምታስተዳድርበት አመት እንዲሆን በደቡብ አውስትራሊያ የትግራይ ኮሚኒቲ ስምና በራሴ ስም ልባዊ ምኞቴን አቀርባለሁ። ቆሽ አዱሽ አመት። ትግራይ ትስዕር።